በጣም ከደጅሽ ኪዳነ ምሕረት ከደጅሽ ኪዳነ ምሕረት ሞትን

ብርሃን ወጣም ከደጅሽ ኪዳነ ምሕረት መዝሙረኛ አባትሽ ዳዊት ጽፎልናል! ሞት

ያሸንፏል። ባንቺ ላይ እንዴት ኃይል ያገኛል? ሞትማ በሞት ተሸንፏል። ባንቺ ላይ እንዴት ኃይል ያገኛል? ድን ግልትን ሳይሽን እስከምናይ ድረስ ገብተናለን ሱባኤ ባንድነት በመ እኛ እስከሚገለጥ ቶማስ ያየውነት አንወጣም ከደጅሽ ኪዳን ምሕረት አንወጣም ከደጅሽ ኪዳን ምሕረት።

Come and I dress, kept and all And the man as to So much I won't I am good